አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቅ ጽሑፍ እንካቹ ተወያዩበት በሚል ካቀረቡ የሥራ አመራር አማካሪ ባለሙያ ጋር የሚደራ በአገር ጉዳይ ላይ ያተኮረ ወግ ነው። አቶ አባተ ካሳ ይባላሉ። ሕንደሳና የፋይዳ ትንታኔ በሚሉ ርዕሶች በእንግሊዝኛና በአማርኛ ታትሞ ለንባብ የበቃ መጽሐፍ ደርሰዋል። አውላ ከበደ ነው አቶ አባተን ያወያየው በእሁዱ የራዲዮ መጽሔት የአዲስ ሀሳቦች መድረክ በመጠኑ ካስተዋወቁበት፣ ይቀጥላል። አቶ አባተ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ብለው ኢትዮጵያውያንም አሉ። እርስዎ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሐሳብ ከአገሬው ባህልና ልማድ ጋር የሚዛምድበት ጠቅሰዋል። ብዙ መቶ ዓመታት ወደኋላ የሚወስደንን ጽንሰ ሐሳብ ከአገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል ሌላ ቦታ? ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት የኖርን ነፃነትን ትርጉም የምናውቅ ሰዎች ነን እኮ ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረቡ የሐኪም ማዘዣ አይደለም አይደለም። እና በዚህ መነሻ አድርገው እንዲያዳብሩት በጎደለ ብዙ መጻፍ የሚቻልበት አርዕስት ነው ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ገፋ አድርገን እንወያይ፣ አቶ አባተ። የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ሕዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሀድ ግን፣ የትኛው ይነሳል፣ የትኛው ይጣላል፣ እንዴት ተደርጎስ የአገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሀሳብ የአሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው። አዎ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት፣ አገርንም ሆነ ድርጅቶችን ማስተዳደር ዋናው ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቆነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበረ ኤክሳይትድ ምሆን ነው ኢትዮጵያዊ ያገኘው ብዬ እንዲ። የት ገባ ያ ሁሉ ፍቅር እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ህዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሐረር ነው የሐረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም ቋንቋው ልዩነቱ ጠቃሚ ነው። ውበት፣ ጉልበታችን ሊሆን ይገባ ነበር። እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲንዩየስ ኢምፕሩቭመንት እዚሁ ውስጥ ጽፌ አለሁኝ። በሰፊው እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ። ለምንድነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየ አይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደረግ ከዚህ ከጥገኝነት በሽታ እንወጣለን ከድህነት በሽታ እንወጣለን ከልመና በሽታ እንወጣለን ያ ባህልን በማክበር ነው አቶ አባተ የመሻሻልን ፅንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሁፎም ይቃኙታል መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው አዲስ ነገር ተዋወቀ ያን መጠቀም የዕለት ተዕለት ህይወታችንን ያቀለልን ይሆናል የአስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ያህል ስር የሰደደ የቆየ አሰራር ልማድም አለ ያም መሻሻል ያለባቸው ቦታዎች ተነቅሰው እንዲለወጡ እርሱ አሁን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም። እስኪ ደግሞ አልሰራም ብለን እንድንጠይቅም ማሰብ ይፈልጋል። አንዳንድ ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ እኔ መጽሐፍ ጽፌያለሁኝ። የፋይዳ ትንታኔ ነው። የመጽሐፉ ስም ህንደሳ እና የፋይዳ ትንታኔ፣ በእንግሊዝኛ ቫሉ አናሊሲስ እና ቫሉ ኢንጂነሪንግ ሁለቱም ታትመው ቀርበዋል። ገበያ አራት ዓመት ነው ሶስት ዓመት። እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ፣ የስራ አሰራር ዘዴ እንዴት እንደሚለወጥ። አሁን የኛ ጥሩ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ። ኢትዮጵያ አየር መንገድ ስገባ ኢትዮጵያ አየር መንገድ ራሱ የስምንት ዓመት ልጅ ነበር። ያኔ የነበረን ዲሲ ስሪ እና ሲ ፎርቲ ሰቨን ነበር። ቀስ ብለን ዲሲ ሲክስ ቢ ውስጥ ገባን። ቀስ ብለን ሲቪ ፎርቲ ኮንቬየር አይሮፕላን ገዛን ነው። ከዛ በኋላ ነው ጀት የገባ ነው። አስታውሳለሁ የኢትዮጵያ አየር መንገድ መሪ ቪካረል ይባላል ዋይ ኤም ሲ ኤ ሄዶ ንግግር ሲሰጥ፣ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣንና ወደ ጄት ኤጅ ካልሆን ከዓለም ገበያ እንወጣለን በአጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደርግ ነው። ለውጥ ለውጥ፣ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሴስፉል ሆኖ በዓለም የቻለው በዓለም ተወዳዳሪነት በመቅረብ ነው። ኮምፔቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው። እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር ዋን የሚል ምልክት ጽፈን ፎቶግራፍ ሁላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አይሮፕላን እቃ ሲበላሽ ውጭ ሀገር ነበር የምንለው በኋላ እራሳችን ይህንን መስራት ጀመር። ግርማጃውያን ወይ አንድ ትልቅ ምኞት ዓላማ ነበራቸው። ይኸው ምንድን ነው? ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር፣ እንድንረከብ ይፈልጉ ነበር። እና ኢትዮጵያኒዜሽን ፕሮግራም ነበረ፣ ኢትዮጵያዊ የማድረግ እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው። አቶ አባተ፣ ይሄ ምናልባትም ሌሎች መሰል ጥያቄዎችን በምናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል፣ ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የህዝብ ቁጥር የተለያ ኗኗር ውስጥ ከብዙ መቶ ዓመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ እርሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር፣ ከሰዎች ነጻነት አስተሳሰብ ጋር፣ ከምርታማነት ማደግ ጋር፣ ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሀሳብም በመፈለግ ብቻም መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሁም በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት? መሪዎች መሪዎች መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ ዲሞክራሲ ቢመጣ እድሉ ይሄ ነው። ተወዳዳሪ መሪዎች፣ ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሀይጃክ ያደረገው ለውጡ የተማሪውን እንቅስቃሴ ቫኪዩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን የያዘ እና መሪም ደግሞ ሊፈልቅ የሚችለው ያ የውድድር እድሉ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ጻፍኩት አርቲክል ውስጥም ስለዚህ ስለ ኦክስን ፕላዊንግ ሞፈር ቀንበር እርሻ ያንን አምቢሽን ከዛ ለመውጣት እንዲ አሁን ለምሳሌ አንድ ሚውዚየም ብትሄድ፣ አለ እዚህ ዋሽንግተን ዲሲ አንድ ሚውዚየም አለ። እኔ ብዙ ፎቶግራፊዎች አንስቻለሁ። እንዴት አድርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቬስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኝህን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አድርገው የግብርናን ድሮ ሰላሳና አርባ ፐርሰንት ገበሬ በነበረበት ሀገር ዛሬ የአሜሪካ ሶስት ፐርሰንት ወይም ማክሲመም ፋይቭ ፐርሰንት ወደ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮዳክቲቪቲ፣ ያ ኤፊሸንሲ፣ ያ ኤፌክቲቭነስ የመጣው በእውቀት ነው፣ በትምህርት ነው። ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና የአገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድል። ውድድር በጣም ጠቃሚ ነው። ውድድር ሁለት ነገሮች ያፈራል። ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል። አሁን ብዙ ቦታ ብክነት ነው ያለው። ይህን የፋይዳ ትንታኔ መጽሐፍን ብታይ አንድ አስራ አራት ዝርዝር ብክነቶች አሉ። እና ያንን ለማድረግ እውቀት ኦፐሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት በሱ ለማስተማር፣ በበኩሌ እንዳውም ለዶክተር አብይ ልኬ ነበረን። መቶ ሰው መጥቼ በነፃ ላስተምር ብዬ መጽሐፌንም ልኬ ነበረን። ይድረሰው አይድርሰውም አላውቅም። ጠብቃለሁ። እንደ እሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋ ተናግረዋል። እንደ እሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታ እንሰማ ይሆናል። አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሀሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዝኛም አቅርበው፣ ይሄ ትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ፣ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል። ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሀሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው፣ እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ። እግዚአብሔር ይስጥልኝ። እድሉንም ስለሰጣችሁኝ አቶ አሉላ ቪኦኤን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።